የኢትዮጵያውያንን የፖለቲካና የሰብአዊ መብት ትግሎች በማህበራዊ መገናኛዎች በኩል ለሚከታተሉ ሰዎች የማን ንጉሥ አዲስ አይደለም። ህዝባዊ እንቢተኝነትን በመፍጠር በህወሀት ላይ ጫና በመፍጠር መንገድን በመዝጋት የስራ አድማ በማድረግ ህወሀትን ይወገዳል ብለን ነው እንደ ስልት የያዝ ነው። የማነ ንጉሥ ከቅርብ ዓመታት ወዲህ ትኩረትን ካገኙና በርካታ ተከታዮች እያፈሩ ከመጡ ወጣት የለውጥ አራማጆች መካከል አንዱ ነው። ቅዳሜ አመሻሹን በማኅበራዊ መገናኛዎች በኩል ቀድሞ የተሰማው ዜና ግን በትግራይ ክልል ውስጥ ይደርሳሉ ያላቸውን በደሎች በማጋራት የሚታወቀው ወጣት በሰዎች እጅ መገደሉን ይጠቁማል። የዜናውም ትክክለኝነት ያረጋገጡልን በትግራይ ክልል ጊዜያዊ አስተዳደር ውስጥ የደቡብ ምስራቅ ዞን አስተዳዳሪ የሆኑት መለሰ በስርዓት በአጠቃላይ የስድስት ሰዎችን ሕይወት የቀጠፈውን ድርጊት እንዲህ ገልጹታል የተገደለው ህዋላ የምትባል ትንሽ ከተማ ነች። የእርዳታ እህል እና አንዳንድ ነገሮች እንዳይዘረፉ በሚል እዛ የነበረ የመከላከያ ሰራዊት በሌላ ሚሽን ሌላ ቦታ ሲቀይር የከተማ አንዳንድ ሕገወጥ ወጣቶች እንዳይዘርፉት በመስጋት ሁለት እና ሶስት የሚሆኑ የመከላከያ አባላት ይዞ ወደ ቦታው ሄዶ የሆነ ቤት ገብቶ ትምህርት እየሰጠ ነበር። ሰላማቸው እራሳቸው ጠብቁ ሰው እንዳትጎዱ፣ ለራሳቸውም እንዳትጎዱ፣ ንብረት አትዝረፉ፣ እና የምትፈልጉት ነገር ከመንግስት ጠይቁ፣ ህጋዊ ሁኑ ምናምን ያን እያስተማረ ነበር ነው የተባለው። ቡድን ያጣራ። ከዛ ከውጭ ጥይት ድምፅ ሲሰማ ሮጥ ብሎ ወደ መኪና ሊገባ ሲል ነው ተኩስ ተከፍቶበት እሱ ተመታ። እሱ የሚከላከሉ የመከላከያ ሰራዊትን የተኩስ ልውውጥ ተደርጎ እነሱም ሁለቱ ወዲያ ሞቱ፣ እሱም ጨምሮ የተኩተላቸው ሰው ተገደለ። አንድ ሌላ ወጣትን ተገደለ። ያው አጠቃላይ በእለቱ ስድስት ሰዎች ናቸው የሞቱት እና ወዲያው የትውልድ ሀገሩ አካባቢ ስለነበረ ቤተሰብ መጥቶ ሬሳም ወስዶ ስለ ሰዓት ቀብር ተጭሞ ሌላው የመከላከያ የነበርና ገዳዩ አየ የአካባቢ ማህበረሰብ ነው የቀበራቸው በክብር ይህን ያጣሩት አቶ መለሰ በስርዓት ከክስተቱ በኋላ ጊዜያዊ አጣሪ ቡድን ወደ ስፍራው የተላከ መሆኑን፣ የሟቾች አስክሬን ተነስተው በክብር እንዲያርፍ መደረጉን ተናግረዋል። ከመከላከያ ሰራዊት ጋር በጥምረት በመሆን የግድያውን ዝርዝር ይዘትና የጀርባ ዓላማ አጣርቱ ይፋ የሚያደርግ ቡድን ስራ እንደሚጀምርም አውስተዋል። ይሁንና የማነህ ካለው ተቀባይነት አንጻር በአካባቢው ሚሊሻ ተገደለ ብለው እንደማያስቡ አቶ መለሰ ይናገራሉ። እውነት የተገደለው አንድ ሰውዬ፣ ገዳዩ ለምን አላማ ነው የተገደለው፣ ለምን አላማ ነው የተገደለው የሚለው ምክንያቱም በእኛ እምነት ያ ዝም ብለን ስናስበው በህዝብ ተወዳጅ በወጣት በወጣቶችም ተወዳጅ የለውጡ ተራማጅ የሆነ ታጋ የነበረ ሰው ስለሆነ በህዝብ ፍቅር ነበረው፣ በወጣት ፍቅር ነበረው፣ በአካባቢ ህዝብም ተቀባይነት ጋር ፍቅር የነበረው ስለሆነ ዚ አካባቢ ምልሻ እንደማይገለው ነው ይክን፣ የደረስነው የዚ አካባቢ ምልሻ የፈለገ ቢያረግ እንደማይገለው ምክንያት የትውልድ ሀገርም ጭምር ነው። አካባቢው ና የወደዋል ሰው እና ንጹህ ፍቃዳዊም ስለነበረ ከዚህ ደረጃ ነው የሚታወቀውና ሙልጌታው ወረደ የማነ ንጉስን ለበርካታ አመታት ባራመደው የለውጥ አቀንቃኝነት እንቅስቃሴ አውቀዋል። ፈንቅል የተባለው የማነ ንጉስ በአመራርነት ያገለግልበት በነበረው የወጣቶች እንቅስቃሴ ውስጥ በውጭ ጉዳይ ኃላፊነት የሚሰራው ሙልጌታ ለየማነ ንጉስ ሞት ተጠያቂ የሚያደርገው የቀድሞውን የህዋት አስተዳደር የኢትዮጵያ መንግስት ጁንታ በማለት የሚጠራቸውን ታጣቂዎቹንም ነው። ለዚህ የሚያቀርበው ምክንያት ደግሞ ባለፉት አስራ ሁለት አስራ ሶስት አመታት እንቅልፍ መስቷቸው ነው የነበረው። ሲታገል ሲያታግል፣ ህዝቡን ሲያነቃ በሰላማዊ መንገድ የአርና ትግራይ አባል ሆኖ እንዲሁም በኋላም ፈንቅል ሆኖ ሲታገል ነው የነበረው። ከፍተኛ ተሰሚነት ነበረው። በጣም ታታሪ ታጋይ ነበረ። ህዝቡ ላይ ከፍተኛ የሆነ ተቀባይነት እንዳለው ይታወቃል። ስለዚህ ይህንን አሁንም ሩዝራዞቹ የሚያደርጉት አጉል ተመልሶ ወደ ስልጣን ለመምጣት የሚሞክሩት ቅዠት አለ። ስለዚህ ያንን ለማሳካት ደግሞ ትልቅ እንቅፋት የሚሆናቸው ባለፈው የትግል ታሪካቸውም ካየን መጀመሪያ ጥላት ብሎ የሚያስቡት ትግራይ አካባቢ ያለ የተለየ አስተሳሰብ ያለው ሀይል ነው። እንደሚታወቀው እነሱ ጫካ ሲገቡ የዛሬ አርባ አምስት አመት ወደ አምስት የሚጠጉ ፓርቲዎች ነበሩ። ቅድሚያ ቅድሚያ ያጠፉት እነዚህ ትግራይ ውስጥ የነበሩ ፓርቲዎች ናቸው። ስለዚህ የዚህ ተቀጥያ ያው የነበረውን ነው እየደገሙ ያሉት እነዚህ ተታሪክን ከራሳቸው መማር የማይችሉ ሀይሎች ሲሆኑ ተመሳሳይ ነገር ነው የሚያደርጉት። የሚቀየሩ የሚሻሻሉ ሀይሎች አይደሉም። ከዚ ሀይል ውጭ የማንን ሊገድል የሚችል ሀይል አለ ብለን አንገምትም ከየማነ ሞት በኋላ ቀድሞ የጀመረው ፈንቅል የተሰኘ ወጣቶች ንቅናቄ እጣ ፋንታ ምን ይሆናል የሚል ጥያቄ አንሰራርተዋል። በዚህ ጉዳይ ላይ የንቅናቄው የውጭ ጉዳይ ኃላፊ ሙልጌታ ወረደ ይህንን ብለዋል። አው እንግዲህ የማነ በርካታ ታጋዮችን አፍርቷል። አላማው ህዝቡ ውስጥ ኦልሬዲ ሰርጾ ገብቷል። የማነ ቢሞትም አላማው ይቀጥላል። እንደውም ይህንን ጉዳይ የበለጠ ህዝቡ አምርሮ እንዲታገላቸው የቀሩትን መዘራጆችን በአጭር ጊዜ እንዲደመሰሱ ህዝቡ ለበለጠ ትግል የሚያነሳሳ ጉዳይ ነው የሆነው። በህዝቡ ላይ ከፍተኛ የሆነ ቁጭትና ወኔ ነው ያለው። ሲቀበርም እዛ ከተወለደበት ዋኔ አስር ኪሎሜትር ገባ ብሎ የሚገኝ አካባቢ ነው የተቀበረው። ህዝቡ ላይ ከፍተኛ የሆነ መነሳሳት አለ፣ እነዚህ ርዝራዞችን ለማጥፋት ስለዚህ ትግሉ አላማው ግን መጀመሪያም ግቡ መጥተዋል ብለን መግለጽ የምንችለው ነው። ህወሀቶች ኦልሬዲ ተደምሰዋል። ጥቂት ርዝራዞች ናቸው አሁን ከጥፋት ያለፈ ነገር የሚፈጥሩት፣ የሚፈይዱት ነገር የሌላቸው ነው የቀሩት። የወጣቱን የለውጥ አራማጅ ግድያ በተመለከተ ከፈንቅል በኩል ውንጀላ የቀረበበት የህዋት ወገን እስካሁን ድረስ በጉዳዩ ላይ የሰጠው መግለጫም ሆነ መልስ የለም። ቡድኑ በግድያው ውስጥ ያለውን ሚና የሚያሳይ ገለልተኛ ምርመራም እስካሁን ድረስ ይፋ አልተደረገም። የህዋት አስተዳደር ከመወገዱ በፊት ባሉት ዓመታት በትግራይ ክልል ውስጥ እየደረሱ ያሉ የሰብአዊ መብት ጥሰቶችንና ዘርፈ ብዙ በደሎችን በማህበራዊ መገናኛዎች ላይ በማጋራት ይታወቅ ነበረ። የማነ ንጉሥ በቅርብ ጊዜ በማህበራዊ ገጾቹ በኩል ባጋራቸው መልእክቶች ላይ ደግሞ የኢትዮጵያ መከላከያ ሰራዊት የትግራይ ክልል ስፍራዎችን ከተቆጣጠረ በኋላ ሰፍነዋል ያለውን ያልተገባ ተግባር ሲያውግዝ ተሰምተዋል፣ ታይተዋል። ቢያንስ በትግራይ ለአርባ ምናምን ቀን የሚያክል መብራት የለም። የመሰረታዊ አላቂ እቃዎች የሉም። እንዴት አድርገን እናግዘው ብላችሁ እስኪ አንድ ገምግሙ። አሁን ግን ከዚህ በተቃራኒ ነው እየቆመ፣ የተለያዩ አጀንዳ ያላቸው የተለያዩ ፖለቲካ ሊቃን በትግራይ ውስጥ ጣልቃ እየገቡ ነው ያሉ። መንግስትም በዚህ ላይ የማያዳግም እርምጃ መውሰድ አለበት። የማነ ንጉሥ ባለትዳርና የአንዲት ሴት ልጅ አባት መሆኑን ሰምተናል። ለአሜሪካ ድምፅ ሀብታሙዝዩም ዋሽንግተን ዲሲ።